ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ደምለው አልማው የአዲስ ህብረተሰብ መስራችና ሊቀመንበር፣ አዲስ ህብረተሰብ እንዴትና መች ተቋቋመ፣ ዋነኛ ተልኮውስ ምንድን ነው ከሚለው ለምን አንነሳ? ካሳውን በጣም አመሰግናለው እድሉን ስለሰጠኸኝ በእኛ ቋንቋ አዲስ ማህበረሰብ ነው። በእንግሊዝኛ አጠራሩ ኒዮ ሶሳይቲ ነው። ይሄ ማህበር የተመሰረተው ድህነትን ለመዋጋት ነው። በኢትዮጵያ ዘመን አቆጣጠር በሁለት ሺህ አርባ ዓመተ ምህረት ለአንድ አራተኛ የኢትዮጵያ ህዝብ የስራና የእንጀራ ምንጭ መሆን የሚለው ራዕይ አይቶ ነው የተነሳው። እነዚህን ራዕዩን ደግሞ እውን ለማድረግ በስምንት ዘርፎች የሚሰማሩ ስምንት ሜጋ ፕሮጀክቶችን ቀርጾ እየተንቀሳቀሰ ነው። እነዚህ ስምንት ሜጋ ፕሮጀክቶች በመላው ኢትዮጵያ ክልሎች የሚተገበሩ ይሆናል። የማህበሩ አባላት በመላው ዓለም ላይ የሚገኙ ኢትዮጵያውያንን ትውልድ ኢትዮጵያውያንን ያካትታል። አገር ቤት ያለውን ኢትዮጵያውያንን ያሳትፋል። የኢትዮጵያ ህዝብና ውጭ ያለው ኢትዮጵያዊና ትውልድ ኢትዮጵያዊ በጋራ ሆነው ህጋዊ ማህበር ነው የመሰረቱት። ምናልባት የመጀመሪያ እንሆናለን ብዬ አስባለሁ በዚህ በኩል ድርጅታችን የተመሰረተው በኢትዮጵያ ህግና ስርአደንብ መሰረት በኢትዮጵያ ነው የተመሰረተው። ሄድ ኦፊሱ አዲስ አበባ ነው። ቦሌ ለከተማ ቢሮ አለን። በምስራቅ ኢትዮጵያ ሀረር ላይ ብራንች ከፍተናል። በአውሮፓ እና በአሜሪካ በኤዥያ አውስትራሊያ እንደዚህም ወደፊት እንከፍታለን ብለን እናስባለን። እንደዚህ ነው እንግዲህ እየተንቀሳቀስን ያለ ነው። እንዳነሱት ወደ ስምንት ሜጋ ፕሮጀክቶች እንደነደፋችሁ ነው። በምን ዘርፍ ላይ እያተኮሩ ናቸው? እንደምንስ ነው እነዚያ ግብር ላይ የሚውሉት? ስምንት ፕሮጀክቶችን ለማካሄድ ምናልባትም በቢሊዮኖች የሚቆጠሩ ገንዘብ ይጠይቃል። ያንንስ በምን መልክ ነው ማግኘትና ግብር ላይ እንዲውል ማድረግ የሚቻለው? በጣም ጥሩ ጥያቄ ነው። የእኛ የመጀመሪያው የእውቀትም የካፒታልም የሰው ኃይልም ምንጭ ብለን የምናየው የኢትዮጵያ ሕዝብ ነው ወይም የማህበራችን አባል አይላፍ ደጀን። ይህንን ያደራጃል ኔትወርክ ነው አይላፍ ደጀን አንድ መቶ ሺህ ኢትዮጵያውያንን ግብ ያደረገ አባላት መረጣ እያካሄድን ነው። ማንም ሰው ዝም ብሎ አይገባም፣ ይመረጣል ሰው ከውጭ በአባሎቻችን አማካኝነት ተመርጠው ነው የሚመጡት። ስለዚህ የመጀመሪያ ግባችን አንድ መቶ ሺህ ኢትዮጵያውያንን ማደራጀት ነው። ስለዚህ ለማህበሩ አባል የሚሆኑ ማለት ነው። ስለዚህ አንድ መቶ ሺህ አባላት ከያዝም፣ የካፒታልም፣ የእውቀትም፣ የልምድም የሁሉም አቅም እናገኛለን ብለን ነው የምናስበው እንደዛ ነው። ሌላው የምናተኩርባቸው ዘርፎች አንደኛ በአካባቢ ላይ እናተኩራለን፣ በኢኮኖሚ ላይ እናተኩራለን፣ በማህበራዊ ላይ እናተኩራለን፣ በቱሪዝም ላይ እናተኩራለን፣ እንደዚሁም ባህላዊ ጉዳዮች ላይም እናተኩራለን። እንዳሉት መቶ ሺህ ያህል አባላትን ለማሰባሰብ እና ከዛም ውስጥ በእርግጥ መመዘኛ ወይም መስፈርቶቻችሁን የሚያሟሉ ሰዎችን እንደምታስገቡ ነው። መመዘኛዎቹ እናንተን አባል ለመሆን የሚሹ ሰዎች ቢኖሩ ምን አይነት መስፈርቶችን ነው ማሟላት የሚገባቸው? የምንጠቀመው ስልት የኢትዮጵያ ባህላዊ ሰርግ ምሳሌ ነው። አንድ ሰው ትዳር ሲመሰርት ከልጅነት ዘመኑ በትምህርት ቤት በኩል አድርጎ እስከ ስራ መስሪያ ቤት ድረስ ያፈራቸው ብዙ ጓደኞች ሊኖሩ ይችላሉ። ለምሳሌ መቶ ጓደኞች ቢኖሩት ሲያገባ መቶውም ይዜ አያደርግም። ከዛ ውስጥ እንዳሁኑ እንኳን ትንሽ ጨምሯል ቁጥሩ ኖርማሉ የሚታወቀው ሶስት ሰው ከመቶ ሰው ሶስት ሰው ይመረጣል። መራጩ ባለሰርጉ ነው። ከመቶ ወይም ከሁለት መቶ ወይም ከዛ በላይ ካሉት ወዳጆቹ እና ጓደኞቹ መካከል እነዚህ የተመረጡበት ዋናው ምክንያት በግለባህሪም ጭምር፣ በታታሪነትም ጭምር፣ በወዳጅነትም ጭምር እኔ ብታሰር ዋስ ይሆነኛል፣ እኔ ብታመም ያስታምመኛል፣ እኔ ባልኖር ቤተሰቦችን ጠብቅልኛል፣ ዋስ ይሆናል ብለው ለጥሩ ነገር መርጦ ነው ሚዜ የሚያደርገው። ልክ እንደዚህ የእኛ ማህበር እንዳይፈር ልምዳችን ምንድን ነው? ማህበር መጀመር ቀላል ነው፣ መቀጠል ከባድ ነው። ማፍረስም እንደዚሁ ነው፣ ይፈጥናል። እንደገና እንዳንፈር ወደዚህ ማህበር ምስረታ የሚመጡ ሰዎች ልክ እንደ ሚዝ የመረጣ የግል ባህሪውንም፣ በህይወት ታሪኩም፣ በሀገር ወዳድነቱም፣ በማንኛውም በሰብአዊነቱም ታይቶ ነው። በእንደዚህ ታይቶ የሚመጣ ሰው የጋራ መግባቢያ ቋንቋ ይኖረዋል። የጋራ ትውስታ፣ የጋራ ትዝታ ይኖረዋል። አብሮ ለመስራት፣ አብሮ ለመግባባት፣ አብሮ ለመሄድ አይከብደውም። እርስ በርስ መጠራጠር፣ እርስ በርስ መተማማት፣ እርስ በርስ መጣላት፣ ለትልቅ ዓላማ የታሰበውን ድርጅት ለሁለት ለሶስት እየሰነጠቁ ከፋፍሎ ትንንሽ ሆኖ መጨረሻ ላይ መጥፋት እንዳይመጣ ከዚህ የተማርነው ነገር ህይወታችን፣ ከአጠቃላይ የኢትዮጵያ ማህበረሰብ የተማርነው ነገር ድርጅት መመስረት ቀላል ነው። ድርጅት ዘላቂ ማድረግ ከባድ ሆኖ ስላገኘ ነው። አንዱ እንደ ሰርች አድርገን ያገኘ ነው ነገር ቢኖር ለምንድን ነው የሚፈርሱ ሲባል፣ አንደኛ ኮንፍሊክት ኦፍ ኢንተረስት አለ። ሁለተኛ መተማመን የለም፣ መጠራጠር ይኖራል። በእንደዚህ አይነት ምክንያት ድርጅቱ ወዲያው ከመመስረቱ ወደ ሁለት ወደ ሶስት ይሰነጠቃል። የሚቀጥለው የጣፈንታ መውደቅ ወይም መክሰም ይሆናል። ይሄ እንዳይመጣ አንድ አባል በአይላፍ ደጀም በኩል ከስር እስከ አስር ሰው በህይወት ዘመኑ ካፈራቸው ሺ ሊሆን ይችላል። ግድ የለብንም። ግን በህይወት ዘመኑ ካፈራቸው ጥሩ ጓደኞች ናቸው፣ ጥሩ ሀገር ወዳድ ናቸው፣ ጥሩ ሰብዓዊነት አላቸው ብሎ የሚያስበውን ሰው እስከ አስር ያመጣል። አስሮቹ አስር አስር ካመጡ መቶ ነው መቶ ሺህ ነው፣ ሺ ነው፣ አስር ሺ መቶ ሺህ ይገባል ማለት ነው። በእንደዚህ አይነት ጥንቃቄ በተሞላበት ሁኔታ ነው የምንመርጠው አዲስ ህብረተሰብ። ሰሞኑን ከታች ወደ ላይ ከህዝብ ፈልቆ በህዝብ ህዝባዊ ይሁንታ የተቸረው የኢትዮጵያ ህዝብ የሰላም ማንፌስቶ ሰንዶ ለማቅረብ እየጣረ ነው። በአገር ቤትም የተለያዩ ከተሞችና ወረዳዎችም ውይቶች እየተካሄዱና እየተዘጋጁ መሆኑም ተነግረዋል። የሰላም ማንፌስቶ አስፈላጊነትና ፋይዳዎቹ ምንድን ናቸው? የአገር ቤትና የባህር ማዶ ክንውኖቹ ሂደት ምን ደረጃ ላይ ይገኛል? አንዱ የኒው ሶሳይቲ ዋና ስራው በዛ ድህነትን መዋጋት ብቻም ሳይሆን ቅድም ያቀርናቸውን ለመግለጽ እንደሞከርኩት ሁሉ እነዛን ነገሮች በመሬት ላይ ተፈጻሚ ለማድረግ የግድ ሰላም አስፈላጊ ነው። ምንም ነገር ለመስራት ማለት ነው። ስለዚህ የግድ ሰላም አስፈላጊነት ጥያቄ ውስጥ አይገባም። እና የሀገራችን ወቅታዊ ሁኔታ ደግሞ እያየን ነው። አንድ ቦታ ሲከስም አንድ ቦታ ልክ እንደ ቡጉኝ አንድ ቦታ ሲከስም አንድ ቦታ ይጀምራል። አንድ ቦታ ሲያበቃ አንድ ቦታ ይፈነዳል። ይሄ አመትም፣ ሁለት አመትም፣ ሶስት አመትም ሆኖ እንደቀጠለ ነው። በዚህ ሂደት ውስጥ ብዙ ሰው እናጣለን፣ ብዙ ንብረት ይወድማል። ይህን ነገር እናያለን እና በዚህ በኩል አስበ ነው መፍትሄ ነው ብለን ያቀረብነው ነገር መሰረተ ሰላም የሚል የሕዝብ ለሕዝብ ማንፌስቶ ማዘጋጀት አስፈላጊ ሆኖ ስላገኘን ይህንን ለማዘጋጀት ይፈልገናል። ስራ ለመስራት ሰላም የሚያስፈልግ ከሆነ ለምንም ነገር ሰላም የሚያስፈልግ ከሆነ ሰላም ራሱ የሚያስፈልጉት ነገሮች ይኖሩታል። ነው እኛ ሰላም ለመስፈን መሰረታዊ ነገሮች ያስፈልጉታል። ስለዚህ በኢትዮጵያ ውስጥ ሰላም እንዳይኖር የሚያደርጉ በዘመናት እየተንከባለሉ የመጡ በርካታ ጉዳዮች አሉ። የእኛ ሰው በባህልም በወግም በስርዓትም ችግሮችን ከነ ሰንኮፉ መንቀልና ዘላቂ መፍትሄ የመስጠት ሳይሆን አንተምተው አንተምተው ጊዜያዊ የሆነ እርቅ፣ ጊዜያዊ የሆነ እፎይታ፣ ጊዜያዊ የሆነ ጸጥታ ነው የሚፈልገው። አንተምተው አንተምተው ብሎ ጉዳዩ እንዳይነሳ እና የመጨረሻ እልባት እንዳያገኝ ማደፋፈን ወይም ማለባበስ የተለመደ ነው ለማስታረቅ እየተባለ እነዚህ እንደ ሰዓት እየተዳፈኑ የሚመጡ ነገሮች በየጊዜው እየፈነዱ ችግር ሆኖብናል። ስለዚህ ኢትዮጵያ ውስጥ ዘላቂ ሰላም ስርነቀል መፍትሄ ነው የሚያስፈልገው ብለን አመን። ሰላም ልክ እንደ አየር፣ ልክ እንደ ምግብ፣ ልክ እንደ ውሃ አስፈላጊ ነው። እንዲያውም ከዛ በላይ ነው። ሰላም ከሌለ አየሩም ይበከላል፣ ምግብም ይመረዛል፣ ውሃም ይደፈርሳል፣ ምንም አገልግሎት አይሰጡም። ለእነዚህ ሁሉ ትልልቅ መሰረታዊ ነገር ሁሉ ሰላም ያስፈልጋል። ይህም ያህል ሰላም የሚያስፈልገው ከሆነ ያለምንም ቅድመ ሁኔታ ሰላም በኢትዮጵያ ውስጥ መረጋገጥ አለበት ብለን አስበናል። ስለዚህ ሰላም ኢትዮጵያ ውስጥ ብቻ አይደለም፣ ኢትዮጵያውያኖች ባሉበት ቦታ ሁሉ በጋራ ጉዳዮቻችን ላይ ሰላማዊ ውይይት ያስፈልገናል። በጋራ ጉዳዮቻችን ላይ ሰላማዊ ንግግር ያስፈልገናል። ይሄ እስከዚህ ድረስ ነው የሚሄደው። ስለዚህ ሶስት ምዕራፍ ያለው ሰባት ደረጃዎች ያሉት ማኒፌስቶ ቀርጸናል። ይህ ማኒፌስቶ የሚጸድቀው እኛ ድራፍት ነው እየሰራ ነው። ህዝቡ ተወያይቶ የሚጨምረውን ጨምሮ የሚቀንሰውን ቀንሶ እንደየአካባቢው ባህል። ምን ማለት ነው? አንዳንድ አካባቢ ጦርነት የተካሄደበት ነው፣ ከፍተኛ ጉዳት ያስከተለ ነው። እዚህ ማኒፌስቶ ውስጥ የሚካተቱት ይዘቶች በሙሉ አካባቢውን የአካባቢም ጉዳት የሚዳስሱ ይሆናል። አንዳንድ አካባቢዎች አንጻራዊ ሰላም አላቸው እርስ በእርስ ህዝብ ለህዝብ መጠራጠር ብቻ ይሆንባቸው አሉ። እዛ አካባቢ ላይ የሰላም ማኒፌስቶ የሚይዘው ኮንቴንት በጣም ትንሽ ለየት ይላል። ስለዚህ እያንዳንዱ አካባቢ፣ እያንዳንዱ ከተማ የራሱ ማኒፌስቶ ሊኖረው ይገባል። ማዕቀፉ አንድ ሆኖ፣ ስትራክቸሩ አንድ ሆኖ፣ በአንድ ፍሬምወርክ ግቡ አንድ ሆኖ አካሄዱ ግን ይዘቱ ግን እንደየአካባቢው ቋንቋ፣ ባህል እና የጉዳት መጠን ጭምር እየተለካ የሚሰራ ይሆናል ማለት ነው። ስለዚህ ሰባት ስቴፖች አሉት፣ ሶስት ምዕራፎች አሉት። እነዚህ በኢትዮጵያ ውስጥ ስር ለሰደዱ ችግሮቻችን ስር ነቀል መፍትሄዎችን እናመጣለን ብለን ተነስተናል። ለእኚህ ሶስት ምዕራፎች እና ሰባት ደረጃዎች ምንድን ናቸው? የመጀመሪያው ክፍል አንድ የህዝብ ለህዝብ ግንኙነት ነው። ህዝብ ለህዝብ ግንኙነት ስንል በአንድ ቋንቋ፣ በአንድ ብሔር፣ በአንድ ጎሳ ያለ ሰው ብቻ የምነጋገርበት አለ። ክሮስ ካልቸራል ኮንቨርሴሽን ነው የምንፈልገው። ክሮስ ካልቸራል የሆነ አማራና ኦሮሞ ሲያወራ፣ ኦሮሞና ትግሬ ሲያወራ ውይይቱ ከሁለት ብሔረሰቦች በላይ ነው። ስለዚህ ይሄ ህዝብ ለህዝብ ግንኙነት ነው የምንለው። ህዝብ ለህዝብ ግንኙነት አንደኛ ስቴፕ ነው። ህዝብ ለህዝብ ውይይት ሁለተኛ ስቴፕ ነው። ህዝብ ለህዝብ ስምምነት ሶስተኛ ስቴፕ ነው። የኢትዮጵያ ህዝብ ተገናኝቶ አንደኛ ስቴፕ ተወያይቶ፣ ሁለተኛ ስቴፕ ስምምነት ማኒፌስቶ ይፈራረማል፣ ሶስተኛ ስቴፕ ነው። ይሄ ክፍል አንድ ነው። ክፍል ሁለት የህዝብ ለህዝብ ስምምነቱ፣ ለምን የህዝብ ለህዝብ ስምምነት ራሱን የቻለ ሰላም አይደለም፣ ሰላምን ማስፈን አይደለም። የሰላም እንዲመጣ የሰላም ጠንቅ የሆኑትን ነገሮች ተኩስ ቆሞ፣ መገዳደል ቆሞ፣ ግጭት ቆሞ በሰላም ጉዳዮቻችን እንድንፈታ የሚደረግ ስምምነት ነው። ራሱ ሰላም አይደለም። ሰላም እንዲመጣ የመጀመሪያው ሞት እንዲቀር፣ ግድያ እንዲቆም፣ ዘረፋ እንዲቆም፣ የሰው መደበኛ ሕይወቱን እንዲኖር ማድረግ ነው። ለዛ ነው ስምምነቱ። ከዛ ቀጥሎ ህዝብ ለህዝብ ስምምነት ለእውነት ፍለጋ ነው። የኢትዮጵያ ሕዝብ የሚስማማው እውነትን ለመፈለግን ነው። ምንድን ነው እውነትን የሚፈልገው? እንዴት ነው ጦርነት ውስጥ የገባ ነው ለምንድነው? ጦርነት ውስጥ የገባ ነው? ማን ነው እንደዚህ ውስጥ ያስገባል? ህዝቡ ይህንን እውነት እንድፈልግ ነው። ይህንን ለመፈለግ ነው የተስማማው። አራተኛው እስቴፕ እውነትን ፍለጋ ነው። እውነትን ፈልጎ የኢትዮጵያ ህዝብ ለችግሩ መንስኤ፣ ለጦርነቱ መንስኤ፣ ለግጭቱ መንስኤ፣ ለመፈናቀሉ መንስኤ እውነቱን አጣርቶ መርምሮ ፈትሾ ካገኘ ወደ አምስተኛ ስቴፕ ይሄዳል ማለት ነው። አምስተኛ ስቴፕ ፍትሐዊ እርምጃ ነው። እውነቱ ከታወቀ ወይም በሌላ አገላለጽ ገዳይ ከታወቀ ሟች ይታወቃል ኦልሬዲ ተጎጂ ይታወቃል ኦልሬዲ አጥፊው ከታወቀ የጥፋቱ መጠንም ከታወቀ ሁለት መንገድ አለ አንደኛ አጥፊው ራሱ በደሉ ማወቅና መቀበል አለበት አዎ አጥፍቻለሁ አዎ ገድያለሁ በምንም የራሱ ምክንያት የፈለገ ምክንያት ይሁን ጥፋቱን መቀበል አለበት በዚህ በኩል የሚያምን ከሆነ እና የሚቀበል ከሆነ ለተጎጂው የሞራልም ይሆን የህሊናም ይሆን የማቴሪያልም ይሆን ካሳ ተገቢ መሆኑን ከተረጋገጠ በድርድር በአገር ሽማግሌ ወደ እርቅ ሊሄድ ይችላል። ይሄ አጥፊ ኃይል ወይም ይሄ አጥፊ ግለሰብ ወይም ሰው ጥፋቱን አካምኖ ሁለተኛ ወደዚህ ጥፋት እንደማይመለስ ከተጸጸሰና ቃል ከገባ ተጎጂ ወገን ምሕረትን ይቅርታ እንዲያደርግለት ይጠየቃል በአጭር ቋንቋ በድርድርና በሽምግልና ሂደት እልባት ያገኛል ማለት ነው። በድርድር በሽምግልና ሂደት በኩል እርቅ ሊመጣ ይችላል። በሁለተኛ መንገድ ላይ ግን እኔ አላጠፋውም ካለና አሁንም ከደረቀ አሁንም ለጥፋቱ ሽፋን የሚፈልግ ከሆነ አሁንም ትክክል ነኝ ካለ የተገኘው ማስረጃ የተረጋገጠው እውነት ማስረጃ ሆኖ ወደ ስትህ እንዲሄድ ማድረግ ነው። ስለዚህ ዘላቂ እርቅ የሚመጣው ወይ በሽምግልና ወይም ደግሞ ፍትህ እና ርትህ ስሰፍን ማለት ነው። ሁለቶቹ ከተሰሩ ወደ ስድስተኛ ስቴፕ እንሄዳለን። የሽምግልናው ሂደት ከተሳካ ወይም የፍርድ ሂደቱ የፍትህ አሰጣት ስርዓቱ ከግብ ከደረሰ ስድስተኛ ስቴፕ እርቅ ተፈጠረ ማለት ነው። እርቁ ከመጣ አውቶማቲካሊ እርቅ አለ ማለት ዘላቂ ሰላም ሰፈነ ማለት ነው። ሰባተኛ ስቴፕ ዘላቂ ሰላም ነው። ስለዚህ ሰባተኛ ደረጃ ላይ ዘላቂ ሰላም እንደርሳለን። ካሳሁን፣ ይህንን ይመስላል አካሂዳችን። አቶ ደምለው አልማው የአዲስ ህብረተሰብ መስራችና ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። ይህንንም እድል አግኝቼ የእኛን ዓላማ ለማስረዳት የሰላም ማኒፌስቶችንም ለመናገር እድሉን ስላገኘው በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።